ዩጋንዳ ውስጥ በሚቀጥለው ሳምንት ይመስለኛል፣ ፌብርዋሪ 18 የምክር ቤት አባላትና የፕሬዝደንት ምርጫ ይደረጋል። እስካሁን እንደምናውቀው ዩጋንዳን ለረጅም ጊዜ ለ30 ዓመት ያክል የመሩት ፕሬዝደንት ዮዌሪ ሙሳቬኒ በዚህም ምርጫ ያሸንፋሉ ተብሎ ነው የሚጠበቀው። በተለይ በፕሬዚዳንታዊው ምርጫ ምን ይመስላል? አሁን የምርጫ ዘመቻው የተቃዋሚ ፖለቲከኞች አቅም እንዴት ነው? አው የዩጋንዳ ፕሬዝዳንታዊ ምርጫ ሊካሄድ በእርግጥ የአንድ ሳምንት ያህል ጊዜ ነው የቀረው። በዋናነት የዩጋንዳው ፕሬዚዳንት ለሰላሳ አመት የዩጋንዳ ፕሬዚዳንት ሆነ የቆዩት ዮወሪ ሙሴቬኒ የገዢው ናሽናል ሪዚስታንስ ሙቭመንት ፓርቲን በመወከል እንደዚሁ ኪዛ ባሲጌ ፎረም ፎር ዲሞክራቲክ ቼንጅ የተሰኘውን ዋነኛ ተቃዋሚ ፓርቲ በመወከል እና አማማ ምባባዚ ደግሞ በግል በመወዳደር ጎ ፎርዋርድ የሚል ቡድን አቋቁመው ለፕሬዚዳንትነት የሚወዳደሩ ናቸው። ተጨማሪ ሌሎች አምስት ፕሬዚዳንታዊ ምርጫ ተወዳዳሪዎች ቢኖሩም በፉካካሪነታቸው የትንም ያህል አይደለም እና የምረጥ እንቅስቀሳው በመላ ሀገሪቱ ተጧጥፎ ቀጥለዋል። ይህ የፕሬዚዳንታዊ ምርጫ ምናልባት ካለፉት አራት ፕሬዚዳንታዊ ምርጫዎች የበለጠ ከፍተኛ ፉክክር ይኖረዋል ተብሎ ይገመታል። የስራ አጥነት መስፋፋት፣ ሙስና እና የመሰረተ ልማት አገልግሎቶች ጉዳይ ዋና የምርጫ ቅስቀሳ ርዕሶች ናቸው። ሰላሳ ሰባት ሚሊዮን ከሚገመተው የዩጋንዳ ሕዝብ አስራ አምስት ሚሊዮን የሚሆኑት ለመራጭነት ተመዝግበዋል። ከፕሬዚዳንትነት ምርጫ በተጨማሪ ለፓርላማ ምርጫ ይካሄዳል እና ወደ አራት መቶ አስራ ስምንት የሆኑ መቀመጫዎች አሉ። አምሳ በመቶ እና ተጨማሪ አንድ ድምፅ ያገኘው እንደሚያልፍ ይገመታል። በእርግጥ እየተነገረ ያለው ፕሬዚዳንት ዮዌሪ ሙሴቬኒ የማሸነፍ ድላቸው የሰፋ እንደሆነ ነው። አማማ ምባባዚ የቀድሞው ጠቅላይ ሚኒስትር ናቸው። የራሳቸው የሙሴቬኒ ፓርቲ አባልም ነበሩ። አሁን ተቃዋሚ ሆነው ምናልባት ከሌሎቹ ሁሉ ሙሴቬኒን የበለጠ ሊፈታተኗቸው ይችላሉ ተብሎ ነው የሚታመነው። ምን ያህል ነው ተቀባይነታቸው? በስልጣን ላይ ያለው የገዢ ፓርቲ አባል ነበሩ፣ የሙሴቬኒም ታማኝ ነበሩ። ምን ያህል ነው ተቃዋሚው ወይም በሙሳቬኒ አስተዳደር ቅሬታ ያለው ሕዝብ እኚህም ፖለቲከኛ ምባባዚን የሚያምነው አማማም ባምቢዚ እንዳልከው የገዢው የናሽናል ሬዚስታንስ ሙቭመንት ፓርቲ መስራች አባል የነበሩ ናቸው። በከፍተኛ ስልጣን ላይ የቆዩም ናቸው። የደህንነት ሚኒስትር ነበሩ። የፍትህ ሚኒስትር ነበሩ። ከሁለት ሺ አስራ አንድ እስከ ሁለት ሺ አስራ አራት ደግሞ የሀገሪቱን ጠቅላይ ሚኒስትር ሆነው ቆይተዋል። ይህንን ስልጣናቸውን ለሌላ ሊሰጥ ሲል ነው ለቀው በግል የፕሬዚዳንትነት ውድድሩን ለማካሄድ የተነሱት እና ከዋናው ተቃዋሚ ከኪዛ ባሲጌ ትንሽ ለስለስ ያለ አቋም ነው የሚያራምዱት። ኪዛ ባሲጌ ለውጥ ይፈልጋሉ። ዲሞክራሲያዊ ለውጥ በመላ ሀገሪቱ መኖር አለበት እና ይሄ ለውጥ ደግሞ ሁሉንም ያካተተ መሆን አለበት ብለው ያምናሉ። አማማ ምባባዚ ደግሞ በዋናነት ፕሬዚዳንት ዮወሪ ሙሴቬኒ ሰላሳ ዓመት ስልጣን ላይ በመቆየታቸው ምክንያት ይሄ መቆም ይኖርበታል፣ ከስልጣን መውረድ አለባቸው፣ ለውጡ ግን ቀስ በቀስ እየሆነ መሄድ አለበት ብለው ያምናሉ። ለዮሪ ሙሴቬኒ ከፍተኛ ስጋት የሆኑት አሁንም አማማ ምባባዚ ናቸው። አንደኛ የፓርቲውን ሚስጥር ሙሉ በሙሉ የሚያውቁ ስለሆነ፣ ሁለተኛ ደግሞ ከፓርቲው አመራር አባላት ጋር አሁንም ሚስጥራዊ ግንኙነት እንዳላቸው ስለሚገመት እና በርካቶችን ያስገድተው ወደ ራሳቸው የማድረግ እድል እንዳላቸው ስለሚገመት የወሪ ሙሴቬኒ በስጋት ነው የሚያያቸው። ምን ያህል ነጻ ነው ተብሎ ይታሰባል ምርጫው? ዛ ባሲጌም ሆኑ አማም አንበባብ ዚ የዮሪ ሙሴቬኒን መንግስት ይተቻሉ። የምርጫ ቅስቀሳ በምናደርግበት ሰዓት አዳራሾችን እንከለከላለን፣ የዮሪ ሙሴቬኒ ደጋፊዎች ደጋፊዎቻችንን ከፍተኛ የሆነ ማስፈራሪያ ዛቻ ያደርሱባቸዋል እና በነፃነት እየተንቀሳቀስን አይደለም ይላሉ። ከዛ በተጨማሪ ዮሪ ሙሴቨኒ የሀገሪቱን ሀብት ለራሳቸው ምርጫ በሚያመች መልኩ እየተጠቀሙበት ነው ያለው የሚል ትችት አለ። ከዛ ባለፈ ግን ያለው ፉክክር ሲታይ በተወሰነ መልኩም ቢሆን በነፃነት በየከተሞቹ አደባባዮች እየወጡ የምርጫ ቅስቀሳዎችን ያደርጋሉ። የፕሬዝዳንት ዮወሪ ሙሴቬኒን የስልጣን ዘመን እና እስካሁን ያካሄዷቸውን እርምጃዎችን በነፃነት ይተቻሉ። በጣም አመሰግናለሁ ፋሲል ግርማ እንደተለመደው ለሰጠህን አስተያየት።